ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ተሐሳስ 1 2010 ዓ ም ኢትዮጵያ ውስጥ እየተከሰቱ ባሉ ግጭቶች ዙሪያ ውይይት ይዘናል። የብሔር ግጭት አሸናፊና ተሸናፊ የለበት። በብሔር ምክንያት ግጭት ከተፈጠረ ማቆሚያውም ከባድ ነው። ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብቶ መኖር አለብን። ወደ አመለካከት መቀየር ያለበት ነው። የመጀመሪያው የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ የተከተሉት ደግሞ የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ናቸው ጤና ይስጥልን የተከበራችሁ አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልኝ እኔም ሶሎሞን አባተንን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ በዚህ ዓመት የዓለም አቀፍ የሰብአዊ መብቶችን ቀን ሰመጉ የሚያከብረው አያሌ የሰብአዊ መብት ጥሰት እየተፈጸመ በሚገኝበትና ሀገሪቱ የምትገኝበትም ሁኔታ ከመቼውም በላይ አስጊና አሳሳቢ በሆነበት ጊዜ ነው ሲላስታወቀ አስታወቀ። የሲቪል ማህበረሰብ ተቋማትን ያዳከመው የሕግ ገደብ እንዲነሳም ሰመጉ ጠይቋል። መለስካቸው አመሃ መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል። ሰብአዊ መብቶች ጉባኤ ሰመጉ ዛሬ ለሰባኛ ጊዜ የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀን አዲስ አበባ በሚገኘው ዋና ጽሕፈት ቤቱ ሲያከብር በሰጠው ጋዜጣዊ መግለጫ ላይ እንዳመለከተው በሀገሪቱ ከፍተኛ የመብት ጥሰት እየተፈጸመ ይገኛል። በኢትዮጵያ ሕገ መንግሥት ሰብአዊ መብቶች ጥበቃና ዋስትና እንዳላቸው የደነገገ ቢሆንም በተግባር ግን በሕገ መንግሥቱም ሆነ ሀገሪቱ ባጸደቀቻቸው ዓለም አቀፍ ስምምነቶች የተዘረዘሩ በርካታ መብቶች ሲጣሱ ይታያል ብሏል መግለጫው። በዚህ ረገድ አሁን የምትገኝበትን ሁኔታም የድርጅቱ ሥራ አስፈጻሚ ኮሚቴ ሊቀመንበር አቶ ቁምላቸው ዳኜ ከጽሑፍ መግለጫው በንባብ አሰምተዋል። የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረውም በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ለእስር በተዳረጉበት ያደረጉበት ብሔር ተኮር ግጭቶችና ማፈናቀሎች በተባባሱበት የመንግሥት ጸጥታ ኃይሎች በዜጎች ላይ አላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹዋን ወገኖቻችንን ህይወት በጠፋበትና አካል በጎደልበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑ በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና ሳሳቢ መሆኑን የሚያሳይ ነው። በኢትዮጵያ ዘላቂነት ያለው ሰላምና መረጋጋት እንዲኖርና በህዝቦችና በተለያዩ የህብረተሰብ ክፍሎች መካከል የመቻቻልና የመደማመጥ ባህል እንዲዳብር በተለይ በሰብአዊ መብቶች እውቀት ዜጎች ጥልቅ ግንዛቤ እንዲኖራቸው ሰመጉን የመሳሰሉ ተቋማት ትልቅ ድርሻ ሊኖራቸው እንደሚችል የጽሑፍ መግለጫው ጠቁሟል። ይሁንና እንዲህ ያሉ ተግባራትን ለማከናወን መንግሥት የጣላቸውን ሕጋዊ ገደቦች እንዲያነሳ ጠይቋል። በሌላ በኩል ሰማያዊ ፓርቲ ዛሬ በአዲስ አበባ በአምባሳደር ሲኔማ አዳራሽ ሕዝባዊ ስብሰባ አካሂዷል። ስብሰባው ኢትዮጵያ ትጠራለች በሚል አብይ ርዕስ ስር የተካሄደ ሲሆን ፓርቲው በሀገሪቱ ወቅታዊና አስጊ ሁኔታ ባለው ላይ ዜጎች እንዲመክሩ ያዘጋጀው የውይይት መድረክ ነው። ለዛሬው የውይይት መድረክ መነሻ ሀሳቤ የሰጡት ፕሮፌሰር መስፍን ወልደ ማርያም እና ዶክተር ያዕቆብ ኃይለ ማርያም ነበሩ። ውይይቱ በየሳምንቱ እሁድ ለሚቀጥሉት ሶስት ሳምንታት እንደሚካሄድም ታውቋል። በዚህ ስብሰባ ህዝብ እንዲሳተፍ ትናንት ቅስቀሳ ሲያደርጉ የነበሩ የፓርቲው አመራር አባላትን ጨምሮ አስራ ሁለት ሰዎች እስከ ዛሬ በፖሊስ ቁጥጥር ስር እንደሚገኙ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለቪኦኤ ተናግረዋል። በሁለቱ ርዕሰ ጉዳዮች ላይ ነገ ዝርዝር ዘገባ እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል መዲና ሲሉ የሰጡት እውቅና በዛሬው ዕለት በሙስሊምና በአረቡ ዓለም የተቃውሞ ሰልፉ ቀጥሎበታል። በሊባኖስ በሚገኘው የዩናይትድ ስቴትስ ኤምባሲ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ከፍተኛ ግፊት ያለው ውሃ ሲረጩና አስለቃሽ ጋዝ ሲተኩሱ ውለዋል። ሰልፈኞቹ ወደ ኤምባሲው ድንጋይና ሌሎች ተወንጫፊዎችን ሲወረውሩና በትራምፕ ምስል የተሰራ አሻንጉሊትን እንደዚሁም የአሜሪካና የእስራኤልን ባንዲራ ሲያቃጥሉ ታይተዋል። በዓለም ትልቅ የሙስሊም ሕዝብ ቁጥር ያላት ኢንዶኔዥያ ውስጥ በሺዎች የሚቆጠሩ ሰላማዊ ሰልፈኞች በጃካርታ በሚገኘው የዩናይትድ ስቴትስ ኤምባሲ ተቃውሟቸውን አሰምተዋል። በዮርዳኖስ፣ ቱርክ፣ ፓኪስታን፣ ማሌዥያ፣ ግብፅና ፍልስጤም የተቃውሞ ሰልፎች ተካሂደዋል። የተባበሩት መንግስታት ድርጅት በኮሪያ ሰርጥ የሚታዩ ውጥረቶችን በሰላማዊ መንገድ የመፍቻው ጊዜ አሁን ነው ሲል አስታወቀ። የመንግስታቱ ድርጅት ከፍተኛ የፖለቲካ ጉዳዮች ባለስልጣን በዚህ ሳምንት ሰሜን ኮሪያን የጎበኙ ሲሆን ከውጭ ጉዳይ ሚኒስትር ሪዩን ሆና ከምክትላቸው ፓክ ሚዮንግ ጉክ ጋር ተገናኝተው ተወያይተዋል። በስተ መጨረሻም በዚህ ዓመት የኖቤል የሰላም ሽልማትን ያሸነፉት የዓለም የኒኩሌር ጦር መሳሪያዎች ከዓለማችን እንዲጠፋ የሚሰራው ቡድን አባላት እንደሆኑ ተገልጿል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ አንድ ሁለት ሺህ አስር ዓመተ ምህረት ምሽት ፕሮግራም ነው። ስለ ሳሙኤል ፈረንጅ፣ ታዋቂው ጋዜጠኛ፣ የተለያየ የሙያ ባለቤት ሳሙኤል ፈረንጅ ከዚህ ዓለም በሞት ተለይተዋል። በሰማኒያ አንድ አመቱ ነው። እንደተገለጸው ከበዳኒሳ ሳሙኤል ፈረንጅን ያውቀዋል። ሳሙኤል ፈረንጅን በጣም ነው የማውቀው። በጣም ወዳጄ ወንድሜ ነበረ። ማስታወቂያ ሚኒስቴር ውስጥ በልዩ ልዩ ክፍል ነው ያገለገል ነው። እሱ ቴሌቪዥን፣ እኔ ፕሬስ ነበርኩኝ። አንጋፎቹ ጋዜጠኞችና ንጉሴ አክሌ ስለ ሳሙኤል ፈረንጅ የሚወያዩት ይዘናቸዋል። ውይይት በኢትዮጵያ የወቅቱ ሁኔታ ላይ ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየታዩ ያሉ የተቃውሞ እንቅስቃሴዎች ወይም ጥቃቶች በብሔር ላይ በቀጥታ የተነጣጠሩ ናቸው የሚሉ አስተያየቶች ቀድሞ ይሰማሉ። ሲጠሩ ደግሞ የጠፋው ሕይወት የተጎዳውና የወደመው ንብረት እዚያው የሚኖሩ የተለያየ የጎሳ ምንጭ ያላቸው ሰዎች ሆነው መገኘታቸው ያመዝናል። በዚህ ጉዳይ ላይ በማኅበራዊ ሚዲያ ላይ በተደጋጋሚ በመጻፍ የሚታወቀውን የአምቦ ዩኒቨርስቲውን መምህር ስዩም ተሾመና የአረና ትግራይ ሕዝብ ግንኙነት ኃላፊውን አቶ አምዶም ገብረ ስላሴን ጽዮን ግርማ አወያይታለች። በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎችን ተከትሎ ወደ ብሔር ጥቃት መሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል ዘለፋና ስድብን ተከትለው ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም በባህር በመዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው እና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለን። እና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድናቸው? እስቲ ከአቶ አንዶም ገብረስላሴ ልጀምር። እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በእርኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ለይቶ ማጥቃት Yes, I didn't you ከዛ አልፈውም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገብ ስሜታዊነት ያመዘበነበት ና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያና የመቀለ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከመካሄድ በፊት ነው ጥቃቶችን የደረሱ ገና ከእሁድ ሶስት ከያዴቅ አካባቢ ነው የጀመረው ጥቃት ና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ደግሞ ብሔር ለብሔር ሳይሆን ክልሎች እያስተዳድሩ ያሉት ፓርቲዎችም የሚሞሩ የሚመስለው። ምክንያቱም የፓርቲዎችን ግጭት ወደ ህዝቡ፣ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን እያስተባበሩ ነው ወደ ግጭት እየሄድ ያለው። በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን እመጣበታለሁና እስቲ ተሾመ እዚህ ላይ የሚሰጡትን አስተያየት እንስማና ወደ ጥያቄ ይመጣለሁ። የብሔር ግጭት በሚለው ላይ በአንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት የፈጸመበት ፍረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ምን መሰረት ያደረገ ጥቃት ከሆነ ብቻ ነው የብሄር ጥቃት ብለን ልንል የምንችለው። ከዛ ውጭ የተለያየ ተረስት ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሄር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ መቀሌ ከነማና በወልዲያ ከነማ ድርጅቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸውን የማይባቡበት አዝባሌ ንግግሮች የፈጠረው ግጭት ነው እና ወደ ብሄር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው እነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጭ ያሉ ሌሎች ትግራይ ብሄር ተወላጆች በከተማ ውስጥ ሊኖሩ ሰላማዊ፣ በግጭቱ ውስጥ ተሳታፊ ያልሆኑ የራሳቸውን ኑሮ የሚኖሩ ሰዎች የትግራይ ብሄር ተወላጅ በመሆናቸው ብቻ ተፈልገው ታስተው፣ እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሄር ግጭት ብለን ልል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስልል፣ ለምሳሌ በወጊያ የተከሰተው ነገር ምንድን ነው? እነዚህ እግር ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና ታዳላይም፣ ይህ ንግድ ተቋማዊ ወደ ማቃጠልም ነገር ፋፋበት ሁኔታ ነው ያለ። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሄር ግጭት ብሎ ለማጠቃለም ትጋሪ ነው የሚመስለ። አቶ አንዶም፣ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን። ጎንደር ላይ የተከሰተው ከዛ መቱ፣ ከዛ ደግሞ ቡኖ በደሌ የተከሰቱትን ነገሮች ስናያቸው የድንበርና የብሄር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም የሁሉም ብሔር ሰዎች ህይወታቸው አልፎ አካላቸው ጎድሎ ቤት ንብረት ወድሞ ተቃጥሎ ይታያል። ጥቃቱ ሲታይ ሁሉንም የሚያማከለ ይሆናል እና መጀመሪያ ላይ እነዚህ ነገሮች የብሔር ጥቃቶች ናቸው ማለት ይቻላል ወይ? የብሔር ጥቃቶች ከሆኑ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነው። እና በእናንተ በኩል ወይም አንተም ጉዳዩን በቀጥታ ትከታተላለህና ይህንን የብሔር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድን ነው? አሁን እንደገለችው በጎንደርም በመቱም እንደመነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር ማየት እንችላለን። እና ምሳሌ በትግራይ ተወላጆች ላይ የብሔር ጥቃት ነው የሚያስብለው በድምጽም ጭምር ስለ ትግራይ ብሄር እናጠፋለን ይውጡልን እንገድላለን የሚል መፈክሮች ስላሉ ነው። አሁን እሱ ግጭት ብቻ አይደለም ብሄር ጥቃት የሚያስብለን። በወልዲያም ብንሄድ ዝግጅት የተደረገበት ነው የሚመስለው። የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ሊኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰዓታት እየቀረብ ነው ጥቃቶች እየተፈጸመ ያለው በሞትም የትግራይ ተወላጆች ጥቃት ደረሰባቸው የሚባለው መፈክራቸውን መውሰድ እንችላለን። ከዛ የጸጥታ ሀይሎች ናቸው የጸጥታ ሀይሎች ቁመ እያዩ ነው ጥቃት እየተፈጸመ ያለው ሲሉም እንደገለጸውም ይህንን ብት ተቋማት ከእንቅስቃሴ ምንም ግንኙነት የሌላቸው ሲቪል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው። በጎንደርም፣ በመቱም፣ ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአቻ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ አንባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጸመው የትግራይ ህዝብና ህወሀት አንድ ናቸው ይባልና ኢህአዴግን ያደረሰው ስደስ አመጋኛዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደፈጸመው መውሰድ አለ። በሰላይነት መጠርጠር አለ። ይሄ የስርዓቱ ሰለባ እየተደረገ ነው፣ በአጋጣሚ ሳይሆን በፕሮፓጋንዳም ጭምር በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጥመው ተመሳሳይ ነው። ሶማሊያም ተፈናቅለዋል፣ ኦሮሞም ተፈናቅለዋል። እና ይሄ ነገር ወደ ብሄር ግጭቶች እየሄድ ነው። በፖለቲካ ያለ ኃይሎች የእንቅስቃሴያቸው አማራጭ አድገው የተጠቀሙበት ስለሆነ ነው። አቶ ስዩም እዚህ ጋር የምትለው ነገር አለ። አንደኛ አሁን አምዶም እንዳነሳው ሌሎች የህወሓትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደ መነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄ ሀሳብ የማን ነው? የህወሓት የፖለቲካ አይዲዮሎጂ አይደለም? የፖለቲካ አመለካከት አይደለም ወይ ህወሓት ክልለ ትግራይ ዝልን ትግራይ ዝክልለ ህወሓት የለም ብሎ የሚለው ያለውን አጀንዳ የሚያርመደው ህዋት ራሱ እኮ ነው እንጂ ሌላ ወገኖች አይደሉም። ይሄ እንግዲህ እን በአጭሩ ስንመለከት ነው መሰረታዊ ምክንያቱ የዚህ የግጭቱ መሰረታዊ ምክንያቱ ምንድን ነው ብለን ግን ስንጠይቅ፣ አሁንም እዚሁ በህወሀት የፖለቲካ አይዲዮሎጂና አመለካከት ላይ የተመሰረተው መንግስታዊ ስርዓት ነው መነሻው። በብሄርተኝነት ላይ የተመሰረተው የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር ሀገር አኩሪ ታሪክ አላት። በቀድሞ ትናንት ላይ አኩሪ ታሪክ አላት፣ እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ እልክ አሳፋሪውን ታሪክ ቂምና ጥላቻን የሚሰብት የፖለቲካ አመለካከት ላይ የተመሰረተ ነው የህወሀት የፖለቲካ ሳይ ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችንን ይልቅ ልዩነታችን የሚሰብክ የፖለቲካ ስርዓት ነው ያለን። ነገ ላይ የጋራ የሆነ ጣፋንታ የጋራ ዕድል፣ የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሃትና ስጋት ነው የሚሰብቀው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሃትና ስጋት ስሜት ፈጥሯል። አክራሪ አመለካከት የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው። ትንሽ ጥረት ነው የሚጠብቀው ነው። የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት ውቀት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት ዘር ማጥፋትና ሊያደርሰን የሚችል ነው እና ስረ መሰረት ይህም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ዋላል። በእርግጥ አምዶም ና የሱ ባልደረቦች እጅግ በጣም ማደንቃቸው ማሰብራቸው ሰዎች ናቸው። ይህን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያለው። ሆኖም ግን አቋራጭ መመልከት የለባቸውም። ከዛ ይልቅ የችግሩ ስረ መሰረት እዚህ ውስጥ ነው ያለው። አረና ትግራይም ቢሆን በቅድሚያ ነገሮችን አይቶ የብሄር ግጭት ተፈጠረና የትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው? ለምንድን ነው ይሄ ነገር የተፈጠረው? ብሎ ማየት የሆነውን ብቻ ሳይሆን ያልሆኑንም ማየት ለምሳሌ በአማራ ክልሎች በብዙ ሺ የሚቆጠር የትጋይ ህዝብ ተወላጁና ነዋሪዎች አሉ። ኦሮሚያ ክልል ውስጥ በሚሊዮን የሚቆጠር አማራ ህዝብ አለና ይህ ሁሉ ህዝብ በሰላም እየኖረ በሰላም ወጥቶ እየገባ እያለ እንደ ትልቅ ነገር ተደርጎ የሚወሰደው በነው በደሌ ወይም አርሲነገሌ ወይም ደግሞ ሰሞኑን የተከሰተው አንዲት ግጭት ነው። ግን ሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህ ኦሮሚያ ውስጥ ብዙ ትግራይ ብሔር ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዛው እየኖሩ ነው። ግን ግጭቶችን የማስፋት ቂምና ጥላቻን የመስበክ ላይ የተመሰረተ የህወሀት የፖለቲካ አይዲዮሎጂ ነው። ነገሮችን አጋኖ ሁሉም ነገር ከብሔር ጋር አያይዞ ጥቅሙንም ጉዳቱንም ግጭቱንም ሰላሙንም በብሔር ልዩነትና በብሔር አያይዞ የሚመለከተው እይታ ነው መሰረታዊ ችግር የግጭቱ መነሻ ያ ነው እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብ ተመኖር አለብን። ወደ አመለካከት መቀየር ያለበት የሚመስለኝ ሁለታችሁም አቶ አንዶንም አቶ ስዩምም የጠቀሳችሁት ግጭቶች አሉ። ግጭቶች ተፈጽመዋል። የዕለት ግጭቶች የሚነሱትም ወይም የሚቀሰቀሱበት ምክንያት እንደየአካባቢው ይለያያል። በአጠቃላይ ግን በሀገሪቱ እየተከሰቱ ላሉት ግጭቶችና ችግሮች ዋነኛ መንስኤ ገዢው ፓርቲ የሚከተለው የፖለቲካ ርዕዮተ ዓለምና ለ26 ዓመታት የተራመደው የፖለቲካ አቋም ነው የሚል ሀሳብ ነው በአጠቃላይ የሰነዘራችሁት። ምክንያቱ የተለያየ ይሁን እንጂ ግን ግጭቱ እየተፈጠረ ነው። ሰዎች እየሞቱ ነው፣ እየተፈናቀሉ ነው። ለረጅም ጊዜ ለፍተው ያፈሩትን ንብረት እያጡ ነው። የሚወጡት ዘገባዎች ይህ ይህንን ነው የሚያሳዩት። አስቀድሜ በጥያቄ ለማንሳት እንደሞከርኩትም ግጭቶች በተከሰተባቸው ቦታዎች ሁሉ በሂደት የሚገኙት መረጃዎች የሚያሳዩት የጉዳቱ ሰለባዎች የሚሆኑት ከሁሉም ብሔር የተወጣጡ ማህበረሰቦች ናቸው። ነገር ግን ከግጭቱ መንስኤና ከደረሰው ጉዳት ጎልቶ የሚሰማው ድምፅ የከሌ ብሔር በዚህ ቦታ ላይ ተጠቃ የሚለው ነው እና ለምን ይሄ ድምጽ ጎልቶ ይሰማል የሚለውን ጥያቄ ላንሳ። አቶ አንዶም በቀጥታ ይህን ጥያቄ ለእርሶ ልሰንዝር። ይህን ጥያቄ በቀጥታ አሁን ለእርሶ የሰነዘርኩበት ምክንያት ደግሞ በቅርቡ ሁለት በተከሰተው በወልዲያው ግጭት ቀድሞ የመጣው ይሄ ተጠቅቷል የሚልና እንደው እርሶም በፌስቡክ ገጾት ላይ እንደው ባይሆን አስክሬን ስጡን የሚል መልእክት ጽፈው ነበር እና ከሁለት ቀን በኋላ ደግሞ ሲጣራ አስክሬን ስጡት ያሉት ሟች እዛ ወልዲያ አካባቢ የቀብር ስነ ስርዓቱ የተፈጸመ መሆኑ ተረጋግጧል። እና እንደው እንደ አንድ ኃላፊነት የሚሰማው ሰው ፌስቡክ ላይ የሚወጡትም ጽሁፎች እንደዚህ አይነት ሀሳብ ያላቸው ናቸው። እና ለምንድን ነው ይሄ ቀድሞ የሚ የሚሰማው እስቲ አቶ አንዶን በዚህ ላይ ማብራሪያ አይስጡ። ግጭቶች ሲያጋጥሙ የብሄር ግጭት ነው ተብሎ የሚገለጽበት ምክንያት ሁሉም ግጭቶች አይደለም እንደዚያ ነው የሚባለው። እንቅስቃሴው አንድ ብሄር ላይ ትኩረት ያደረገ ሲሆን ነው እንደዚህ የሚባለው እንጂ ግጭቶች አሉ፣ አካባቢዎች ግጭቶች ይከፈታሉ። ግን ይሄ የብሄር ግጭት የሚባለውን አንድ ብሄር ላይ ትኩረት አድርጎ ከነ መፈክሮችም ከነ እንቅስቃሴዎችም ከነ ጉዳትም በተባለው ብሄር ጥቃት ሲደርስ ነው የብሄር ጥቃት የሚባለው። ዝም ብሎ የብሔር አጀንዳ ለማንሳት አይደለም። በተደጋጋሚ እንቅስቃሴው ከነ መፈክሩ ከነ ጥቃቱ አንድ ብሄር ላይ ትኩረት ያደረገ ስለሆነ ነው። የዚያው ጉዳይ ስናይ እንዲያውም አሁን ሬሳም እየገባ ነው ተብሏል። አሁን መንግስት አልገለጸውም እንጂ ሁለት ሬሳ መቀሌ ገብተዋል የሚል ለሁለቱ ይወራል። አቶ አንዶ ከዚህ በፊትም ቃለ መልስ አድርገን ነበር ከእርስዎ ጋር። ወራል የሚሉ መረጃዎችን ማሰራጨት ቀጥሎ ለሚመጣው ጥፋት ምክንያት አይሆንም ወይ? ያልተረጋገጠ ነገር ይዞ አሁንም ደግም ይህንን ጥያቄ ማነሳው። ለምሳሌ የተፈጠሩትን ግጭቶች አሁን ትኩረት አደረግንና ወልዲያ ላይ የተከሰተው እንደ ምሳሌ ያነሳን እንጂ በጣም በርካታ ናቸው። ከዚህ በፊት የተከሰቱት ነገሮች በኋላ ላይ ተጣርተው ሲመጡ የሚሞተውም ሰው ንብረት የሚወድመውም፣ የሚቃጠለውም፣ የሚሰደደውም ሰው ከተለያየ ማህበረሰብ የወጣ ነው የሚሆነውና ይወራል የሚል መረጃ ማሰራጨቱ ቀጥሎ ለሚመጣው ጥፋት እሳት ማቀበል አይሆንም ወይ? አሁንም እንደገና እየደገሙት ነው። እይወራል ብለው አሁን የባለፈውን የመቱ ልንገረሽ እንደዚህ ስማቸው ነገረን ብለሽ ነበር ባለፈው ቃለመጠይቅ ስናደርግ። አሁን የኦሮሚያ ኮሚኒኬሽንም በትግራይም ተጋሩ አይደሉም የሞቱት ተብሎ ነበር። ቆይቶ ግን ነገሩ ከተረጋጋ ግን አድራሻቸውም ስማቸውም ይታወቃል። አሁን መደበቅ አለ ይደበቃል እንጂ ዝም ብሎ ከመሪ ተነስተ አይደለም መረጃው የሚደርሰው ወይም የሚወራው። እና ይሄ ነገር ሌላ ቀን በተወራ ነው ውሸት አይደለም ለማለት ነው። ጎልቶ የሚሰማው ድምጽ ጉዳቱና የከሌ ብሔር ተጠቃ የሚለው ነው እንጂ ጠባጫሪ ምክንያቶች ደግሞ አሉ። እነዚህ ነገሮች የሚቀሰቅሱ የሚያነሳሱ ምክንያቶች አሉ። እነሱ ሲወገዙ አይሰሙም። ለምሳሌ አሁን አቶ አንዶምም እነዚህ እነዚህ ምክንያቶች አሉ። ለምሳሌ ዘለፋና ስድድብ በመሀል ይመጣል። ወይም ከየት እንደተነሳ እናቀውም ይላሉ ከግጭቱ በኋላ የምናነጋግራቸው ሰዎች የሆነ ቦታ ላይ ተነሳ ይላሉ። ከዛ እንዴት ተነሳ? በምን ተነሳ ማን ያመጣው የሚለው ነገር ተዳፍኖ ይቀራል። እና እንደዚህ አይነት ነገሮች በይፋ የሚወገዙበት መንገድ የለም ወይ? ወይም እንግዲህ ማህበራዊ ሚዲያ ላይ ትጽፋላችሁ አቶ አንዶምም፣ አቶ ስዩምም እና እነዚህን ጠባጫሪ ምክንያቶችስ በይፋ ለምን አታወግዟቸውም? ምንድን ናቸው ምክንያቶች ውስጥ እስቲ አቶ ስዩም፣ አንደኛ የችግሩ ስረ መሰረት የት ነው ብለን ስንል መለየት ያለብን ነገር አለ። አሁን ይህን ያህል ሰው ሞተ፣ የዚህ ብሔር ተወላጆች ተጎዱ፣ ተፈናቀሉ የሚለው ነገር አለ። ለዚህ መፈናቀል እና ለዚህ ጉዳት መድረስ ምክንያት የሆነ ነው። ምንድን ነው መወገዝ ያለበት የቱ ነው ብለን ስንል የብሄርተኝነት አመለካከት አለ። ሁለተኛ ነገር ደግሞ በዛ ተቃራኒ የሆነው የእኩልነት አመለካከት አለ፣ በእኩልነት መርህ ላይ የተመሰረተ አመለካከት እና እነዚህ ሁለቱን ነገሮች በንጽጽር ብንመለከታቸው የችግሩን መንስኤ በግልጽ ለማሳየት ይረዳናል። ብሄርተኝነት ላይ የተመሰረተ የፖለቲካ አመለካከት አሁን የኢህአዴግም መንግስት በዋናነት ህወሓት ኢህአዴግ የሚያራምደው የኮሎኒ አመለካከት በምን እሳቤ ላይ የተመሰረተ ነው? አንደኛ ወገንተኝነት ላይ የተመሰረተ ነው። የብሄርተኝነት እሳቤ በባህሪው ወገንተኝነት የሚንጸባረቅበት ነው። ሁለተኛ የተበዳይነት ስሜት በውስጡ በግልጽ የሚታይ ነው። ተበድያለሁ፣ ተጨቁኛለሁ፣ ከሌሎች በተለየ በደልና ጉዳ ደርሶብኛል የሚል ሰግዳ የተመሰረተ አመለካከት ነው። ሶስተኛ ነገር ይሄ ብሄርተኝነት ስሜት ለራስ ብሄር ከማሰብ ከወገኝትነቱም እና ተበድያለሁ ብሎ ከማሰቡ በተጨማሪ በውስጡ ሌላ ምን ይዟል? የጥላቻና የጠላትነት ስሜት አለ። ብሄርተኝነት ወይም ብሄርተኛ የሚለው ቃል ትርጉም በራሱ የራሱን ብሄር በሌሎች አብልጎ የሚወድ እና ለሌሎች ብሔሮች ጥላቻ የሚያሳያ ይሄ የመገበ ቃላት ነው። የቃሉ ራሱ የደርስምነት እና በእነዚህ እንግዲህ በሶስት አሉታዊ የሆነ ተጽዕኖ በሚፈጥሩ ውሳቤዎች ላይ የተመሰረተ የፖለቲካ ሥርዓት ነው። አሁን በሀገሪቱ ለሚታየው ችግር መሰረቱ በተቃራኒው ምን መሆን አለበት ብለን ነው የምንለው እኛ። እኔ በግሌ ፖለቲካ ሥርዓቱ በእኩልነት መርህ ላይ የተመሰረተ መሆን አለበት። በእኩልነት መርህ ላይ የተመሰረተ ከሆነ እሳቤው ምንድን ነው የሚለው፣ ሁሉም ሰው እንደ ሰው እንደ አንድ ሀገር ዜጋ እኩልነት እኩል ነጻነት እኩል ተጠቃሚነት ይገባዋል ብሎ ነው መነሻ የሚያደርገው። በዚህ መሰረት ሁሉም ሰው እኩልነት መርህ አንጻር ስትመለከችው በሌሎች ላይ የደረሰ በደል ወይም ጥቅም በራስሽ ልክ ነው የምትመለከችው። ስለዚህ በሌሎች ላይ በጎ ነገር ሲደርስ ለሁላችንም በጎ ነው ብለሽ ታስቢያለሽ። በሌሎች ላይ መጥፎ ነገር ሲደርስ ለሁላችንም መጥፎ ነው ለሁላችንም አይበጅም ብለን እናወግዘዋለን። ያንን ነገር እኔ በየትኛውም ብሔር በየትኛውም አገር፣ በኢትዮጵያ ውስጥ ብቻ አይደለም፣ በየትኛውም የዓለም ክፍል ሰው በሰውነቱ በሆኑ በብሔሩ ሆኖ በተገኘው ነገር ጥቃት ሲፈጸምበት አወግዛለሁኝ፣ መፈጸም የለበትም ብይ ይላል። የብሔርተኝነት አመለካከት ግን ምንድን ነው? ቅድም በጠቀስኳቸው በወገንተኝነት የተበዳይነት እና የጠላትነት መንፈስ ላይ ተመሰረተ የፖለቲካ አካሄድ እንደመሆኑ አመለካከቱ በራሱ ነገሮችን ሁሉ ከራስ ጥቅም አንጻ? ከራስ አንጻር የመመልከት ሌሎች መልካም ጎኖች በሙሉ ተረስተው ይወጣሉ። በራስ ላይ የደረሰ በደል ከምንም በላይ ተጋኖ ሲቀርብ፣ በሌሎች ላይ የደረሰው በደል ደግሞ ቁጥር ብቻ ሆኖ ይቀራል። ሰው እንደ ሰው በሰብአዊነት በእኩልነት ሁሉም ሰው እኩል መብት፣ ነፃነት ይገባዋል ብሎ በማሰብ በእኩልነት መርህ የምትመለከት ከሆነ ሌሎች ላይ የደረሰው በደል አንቺ ላይ እንደደረሰ አድርገሽ ስለምታስቢ ያን ነገር ታወግዣለሽ። ያን ነገር እንዲቆም የተቻለሽን ሁሉ ጥረት ታደርጊያለሽ። ሆኖም ግን የሀገር አመለካከት ችግሩ ምንድን ነው? በሌሎች ተወላጆች ላይ የደረሰ በደል ከቁጥር አንዘ አቶ አንዶ በእናንተ በኩል እንግዲህ በአረናም በግልም እንደዚህ አይነት አደጋዎች ሲፈጠሩ አጠቃላይ ሁኔታዎቹን ለምንድነው የማታወግዟቸው? ቅድም ከአቶ ስዩመን እድል ከመስጠቴ በፊት እንደሰነዘርኩት የግጭቶቹም እኮ መነሻዎች አሉ። ለምሳሌ ስድድብ፣ ዘለፋ፣ ውረፋ እንደዚህ አይነት ነገሮችም አሉ። ከግጭቱ በፊት የሚመጡ ምክንያቶች አሉና ጠቅልሎ አንድ ላይ ለምን አይወገዝም? ትልቁ ጉዳቱ ሰለባው አይረሳም ወይ በዚህ ውስጥ እንደዚህ አይነት ግጭቶች ሲያጋጥሙ መነሻው ምክንያት መወገዝ አለበት የሚለው ትክክል ነው ግን እዚህ ላይ ከሁሉም አቅጣጫ ነው የሚመጣ መወገዝ አለበት ይሄ መወገዝ አለበት በዚህ ላይ መሰራት እንዳለበት አያጠያይቅም ይሁን እንጂ እዚህ ላይ ወደ ጥቃት ሲመጣ ዝግጅት ይደረግበታል አሁን ጥቃት በመፈጸም አንዱ አካል ዝግጅት ያደርግበታል እንዲህ ስለተተዳደረ ፍቃላት በተናገር አይደለም ስለተተዳደር አይደለም አመራሮቹ ድርጅቶቹ እጅ አላቸው። ስለዚህ የብሔር ግጭት እንደ ፖለቲካዊ ተቃውሞ፣ እንደ መንግስታትም፣ እንደ የክልል መንግስታትም፣ እንደ ድርጅቱ ተቃውሞውን የመግለጫ ምክንያት ነው እየሆነ ያለው እና መቃወም ያለብን ተራ መሰዳደር አይደለም ከኋላው እየገሳ ያለው እያደራጀ ያለው አካል መኮንን ያለበት ይሄ ነው መወገዝ ያለበት ሲም እንደገለጸው፣ ይሄ ነገር ህወሓት የትግራይ ሕዝብና ህወሓት አንድ ናቸው እያለ በህወሓት የሚሰጡ ምጽናቶች ወደ ትግራይ ሕዝብ እንዲጠቃለል ይፈልጋል። በተቃራኒ ተቃዋሚ የሚዳሩ ሀይሎችም የህወሓት ፕሮፓጋንዳ ይደግማሉ። ይሄ ከሁለት ወገን የሚመጣ ፕሮፓጋንዳ ትግራይ ሕዝብ ለምሳሌ እንዲጠቃ መነሻ ይሆናል። ስለዚህ ሌላ ማለት በኢህአዴግ ፓርቲዎች ልዩነት ሲፈጠር ሰለባ የሚደረገው የትግራይ ሕዝብ ነው። በቤንሻንጉል ና በአዴና አንድ ነገር ሲፈጠር፣ ስለዚህ ይህ የአማራ ተወላጆች ናቸው። ስለዚህ በዚህ ጉዳይ ላይ ከሁለት ወገን የሚቀሰቀስ ፕሮፓጋንዳ የሚነዛ ፕሮፓጋንዳ መቆም አለበት። አሁን አብዛኛው ሰው የብሔር ፖለቲካ ብቻ የፈጠረው ያስመስለዋል። አይደለም በሀገራችን ዲሞክራሲያዊ ስርዓት የሌለን ነው ዲሞክራሲ የሌለ ሁሉ ነገር የህግልና የለም ነጻ ሚዲያ የለም። ምርጫ የለም። መጽሐፍ ና ዲሞክራሲያዊ የሆነ ምርጫ የለም። ብአዴን፣ ህወሓት፣ ኦህዴድ ይህዝ ምርጭ ውክልና የላቸውም። በራሳቸው መጨፈርሰር ዘርሰው ላይ እየወሰዱ ያሉት እና ህዝብ ሊወክሉ አይችሉም እነዚህ አምባገነን ገዥዎች። ስለዚህ መታየት ያለበት ለምን ዓላማ ነው ይዘዋል ያለው ነው። ሁሉም ፖለቲካዊ ትርፍ ለማግኘት የብሔር ቅስቀሳ ያደርጋል የሆነ ነው። በዋናነት መኮነን ያለበት ሁላችንም መታገል ያለብን እንደ ዓረናም እንደ መድረክም ተመሳሳይ ግፎች ሲፈጸሙ ኮን ኮንነናል የእነዚህ ሁሉ ችግር ዲሞክራሲያዊ ስርአት የለም፣ ልዩነትን የሚያቻችል ምህዳር የለም። ብሄር በራሱ ችግር ሊሆን አይችልም። በብሔር ብቻ ስለ ብሔሩን ጥቅም ከታገለ ሌላውን ይታገላል። ይሄ አይደለም ዋነኛው ችግሩ። በሀገራችን የእኩል ተጠቃሚነት የለም፣ ልማት የለም፣ ዲሞክራሲ የለም፣ ፍትህ የለም። ስለዚህ በዚህ ነው ያገኘው ቅላሉ የፖለቲካ መሳሪያ ደረጃ የብሄር ነው። ብሄር ለብሄር ያጋጭ መቀስቀስ ነው። በዚህ አደጋ እያደረሰ ያለው እና ይሆነን መታየት አለበት። በዚህ ሁሉ ውስጥ ግን አሁን እናንተ በምትነጋገሩት ውስጥ ጉዳት የሚደርስባቸው ህዝቦች አሉ። አሁንም ድረስ የዚህ ጉዳት ሰለባ የሆኑ የተፈናቀሉ፣ ንብረታቸውን ያጡ፣ የሚወዷቸውን ሰዎች የቀበሩ ሰዎች ህዝቦች አሉ። በኢትዮጵያ አገር ውስጥ ያሉ የተለያዩ ህዝቦች አሉ። እነዛ ሰዎች የጉዳቱ ሰለባዎች ናቸው። ይሄ ነገር እንዳይቀጥል ሰዎች አብሮ መኖራቸውን እንዳይታወቅባቸው በሰላም ወጥተው መግባት እንዲችሉ በተለይ ደግሞ ትልቁ የሚያስተሳስረው የኢትዮጵያን ህዝብ አንዱ ጎረቤት ለጎረቤት ተከባብሮ መኖሩ ነውና ያንን አብሮነቱን ይሄ ፖለቲካው እንዳያበላሽበት እና ወደፊት ሌሎች ሰዎች የዚህ ጉዳት ሰለባ እንዳይሆኑ እንደው በየግላችሁ የአጭር ጊዜ መፍትሄ የምትሉት ነገር ምንድን ነው? አቶ ስዩም፣ ለቀን ለውጥ ለማምጣት ከተፈለገ ይሄ በወገንተኝነት ተበዳይነትና ጥላቻ ላይ የተመሰረተ የፖለቲካ ስርዓት መወገድ አለበት፣ ነው እሱ ነው መፍትሄ ሊሆን የምስለው እሱ ነው የችግራችንን ይሄ ብሄር ለብሄር ግጭትን መሰረት እየሆነብን ያለው ያንዳለ ሆኖ አሁን ቅድም ላልሽው እንደው የተጎዱ ሰዎች አሉና፣ ህይወታቸው ላይ ጥቁር ጠባሳ ያሳረፈባቸው ሰዎች አሉ። የእነሱን መከራና ስቃይ ለመረዳት እንደ ሰው ማሰብ ይመጣል። እንደ ሰው ስናስብ ይህ ሁሉ ሺህ ህዝብ መፈናቀልና መሞት አይደለም፣ የአንድ ሰው ሞት ብቻ በራሱ በቂ ነው። በራሳችን ችግር እኛ ላይ ቢደርስ ብለን እንደ ሰው በሰብአዊነት ስናስብ መከራ፣ ስቃዩ ጉዳቱ ይሰማናል እና ያን ስቃይ ማንም ሰው ላይ አይድረስ ብለን እናስባለን። ስለዚህ በሌሎች ላይ የደረሰን ስቃይ በራሳችን ልክ እንመልከት፣ በሰውነት እናስብ፣ ለሰብአዊ መብትና ክብር ቦታ እንስጥ። በዛ ልክ ስናስብ ማንኛውም አይነት እንደዚህ ያለ ጥቃት እናወግዛለን፣ እሱም እንዲቆም ጥረት እናደርጋለን። እኔ ላይ በደል ሲደርስ ብቻ ያዙ ልቀቁ ማለት በሌሎች ዘንድ ጥላቻን እንደመስበክ ነው። የራስን ጥቅም አጋን ነው ማቅረብ፣ የራስን ጉዳት አጋ ነው ማቅረብ፣ የሌላውን ጉዳት አለመረዳት፣ የሌላውን ጥቅምና በጎ ነገር አለማድረግ ጥላቻን የመስበት ያህል ነው። አቶ አንዱም የብሔር ግጭት አሸናፊና ተሸናፊ የለበት። በብሔር ምክንያት ግጭት ከተፈጠረ ማቆሚያውም ከባድ ነው። ጥፋቱም ከባድ ነው። አሸናፊም ተሸናፊም የሚሄዳ ግጭቶች አይኖርም እና ዘላቂ የሆነ የህብረተሰብ መሰናቀል፣ መወት፣ መቁሰል፣ የንብረት መውደል ያጋጥማል። ስለዚህ ይሄ ነገር መቆም አለበት። ማንኛውም ሰው በጥፋቱ መጠየቅ አለበት። በብሔር ብቻ መጠቃት የለበትም። የዚህ ምክንያት ኢህአዴግ የሚከተለው እንደ ህወሀትም የትግራይ ህዝብ ዝዩ አድርጎ እንደ ባዕዴንም የአማራ ህዝብ ዝዩ አድርጎ ኦህዴግም እንደዛ ከማሰብ ይልቅ ኢትዮጵያውያን በጋራ ዲሞክራሲያዊ ስርዓት ደንብ እኩል ተጠቃሚነት ሰፍኖ ዲሞክራሲያዊ የሆነ ስርዓት የምንገነባበት አብረን መታገል አለብ ኢህአዴግ ውጭ እንደዚህ አይነት ኢህአዴግን መጠየቅ አለበት። ሌላ አካልም ወደዚህ አይነት እንቅስቃሴ የብሔር ስጅት ቅስቀሳ የሚያደርግ ማንኛውም ሀይል ተጠያቂ የሚሆንበት አሰራር መፈለግ አለበት። የኢትዮጵያ ሕዝብ በውጭ ያለውም በውስጥ ያለውም፣ ምክንያቱም ይሄ ነገር መቆም አለበት። አንዱ በተለይ ካልቆመ የባሰ ጥፋት ሊያመጣ ይችላልና ሌሎች ኢትዮጵያውያን ሁሉም ኢትዮጵያውያን በአንድ ላይ እንደ ዜጋ እኩል ታይተው በችሎታቸው፣ በአቅማቸው፣ በፍላጎታቸው የሚኖሩባት ኢትዮጵያ መፍጠር አለብን። ለብሔር ከመጋጨት ፖለቲካ ራሳቸውን ያበውጭ ይሁን በውጭ ከተግባራቸው የውቀጠር አለባቸው። ስለዚህ ይሄ ነገር አንድም ሀይልም ሁሉም ብሔሮች ላይ ይደርሳል። ውጭ ያሉ ጽንፈኛ ሀይሎችም ይሄ ነገር የራሳቸውን ተጠያቄ እንደሚያደርጋቸው ና ኃላፊነትም ሊሰማቸው ይገባል የሚል መልዕክት ነው ያለን። የኢትዮጵያ ህዝብም እንደዚህ አይነት ወደ ብሔር ጥፋት ኒርት አዝማሚያዎች ና ፖለቲካ ሀይሎች ማውገዝ አለበት። የምን አሰባለኝ እንግዲህ አቶ አንዶም ወደ ሌሎች የማውገዝ ነገር ነው የተሸጋገርከው። በግልና በቡድንስ እናንተስ በመጻፍ መረጃዎችን በጣም በፍጥነት ቀድሞ በማሰራጨት ጉዳዮቹ ተጣርተው አንድ ቦታ ላይ ሳይደርሱ ማህበራዊ ሚዲያ ላይ መጻፍ የመሳሰሉት ነገሮችስ እነዚህ ጉዳዮችስ ሊታዩ አይገባቸውም? ማንኛውም በማህበራዊ ሚዲያ ሊጽፍም የሚንቀሳቀስ ሰውም ከዚህ ተሌቶ አይታይም እና እንደዚህ አይነት ነገሮች ሲያጋጥሙ መቻረም እና መስተካከል አለባቸው የሚል ሀሳብ አለ። ያው እዛ ላይ ይጠቃልላሉ። ጊዜ ስላሰብኩ ነው። በውይይቱ ላይ ተገኝታችሁ ሀሳባችሁን ስላካፈላችሁ በጣም እናመሰግናለን። ይህ ጉዳይ ግን እንዲሁ በዚህ ውይይት መቆም ያለ የለበት አይመስለንም እና እስቲ ሌሎችንም ተሳታፊዎች ደግሞ ጨምረን በስፋት እንደው አንድ መቋጫ የሚበጅለት ውይይት ቢሆንና ይሄ ነገር በተለይ በሕዝቦች መካከል የሚደረጉ ግጭቶች መቆም እንዳለባቸው የሁሉም ሰው እምነት ነውና በስፋት ተመልሰን ይህንን ውይይት እንቀጥልበታለን። ሌሎች ሰዎችን ለውይይትም ጭምር ጋብዘን ለዛሬው ሁለታችሁንም በጣም አመሰግናለሁ። የፕሬዚደንት ትራምፕ የኢየሩሳሌም ውሳኔና ውጤቱ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን እንደ እስራኤል ዋና ከተማ በይፋ እውቅና ሰጥተው ቴልአቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ዝግጅት እንዲጀመር ባለፈው ረቡዕ ትዕዛዝ ከሰጡ በኋላ መካከለኛው ምስራቅ እንደገና በተቃውሞና በሁከት ሲታመስ ሰንብቷል። ኢየሩሳሌም የአይሁድ ዋና ከተማ ብቻ ሳትሆን እስራኤል ከተመሰረተችበት እንደ አውሮፓውያን አቆጣጠር ከ1948 ዓ.ም አንስቶ የመንግስቷም ዋና መቀመጫ ነው ብለው የሚያምኑት ሚስተር ትራምፕ ይፋ መግለጫቸውን ከመስጠታቸው በፊትም እርምጃው እጅግ ዘግይቷል ሲሉ ተናግረዋል። እኔ እውቅና የሰጠሁት ለእውነታው ነው ያሉት ፕሬዚደንት ትራምፕ ውሳኔው የተላለፈውና የጸደቀውም የዛሬ 22 ዓመት በአውሮፓ የዘመን አቆጣጠር በ1995 ዓ.ም በዩናይትድ ስቴትስ የተወካዮች ምክር ቤት በሁለቱም ፓርቲዎች እንደ ራሴዎች አብላጫ ድምፅ መሆኑንና ከስድስት ወራት በፊትም የሕግ መወሰኛ ምክር ቤቱ ያንን ውሳኔ ማሳለፉን አመልክተዋል። አረብና የእስልምና አራማጅ የሆኑ መንግስታት መሪዎች አወዛጋቢ ነው ያሉት ይህ የፕሬዚደንት ትራምፕ እርምጃ በአካባቢው ውጥረት እንደሚያባብስና እስራኤልንና ፍልስጤማውያኑን ለማደራደር አሜሪካ የያዘችውን ጥረት የሚያስተጓጉል እንዲያውም ተአማኒነቷን የሚያሳጣና ትጫወት ከነበረው ቁልፍ ሚና ውጭ የሚያደርጋት እንደሆነ የሚገልጹ ተቃውሞችና ትንታኔዎች እየተሰሙ ናቸው። ፕሬዚዳንቱ የወሰዱት እርምጃ ለመካከለኛው ምስራቅ ሁሉም የሚቀበለው ዘላቂ ሰላም እንዲገኝ ሀገራቸው ያላትን ቁርጠኝነት አያናጋውም ብለዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ቀናት ተቃውሟቸውን በተለያዩ መልኮች ሲያሰሙና ሲያሳዩ ቆይተዋል። ለመሆኑ ይህ የትራምፕ ውሳኔ ትርጉሙ ምንድን ነው? በኦሃዮ ዩኒቨርሲቲና የኦሃዮ ስቴት ዩኒቨርሲቲ በስክሪፕስ የጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ መምህሩን የቀድሞውን ዲፕሎማት ፕሮፌሰር ብሩክ ኃይሉን ሰለሞን አባተ ለትንታኔ ጋብዟቸዋል። ዶክተር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሽው ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ አሁን የደወልኩልዎት እንደ ፖለቲካ ሳይንስ ምሁርም፣ እንደ ዓለም አቀፍ ጉዳዮች አዋቂ፣ እንደ ቀድሞ ዲፕሎማትም በመካከለኛው ምስራቅ ባሉ ሁኔታዎችና በሰሞኑ የዩናይትድ ስቴትስና የእስራኤል ግንኙነት እንደዚሁም የዓለም ምላሽ ላይ አንዳንድ ትንታኔና ማብራሪያዎች እንዲሰጡኝ ነበርና፣ ዶክተር ብሩክ ዓለም እስራኤልን እንደ መንግስትነት አውቋታል። ከተወሰኑ ከጥቂት ሀገሮች በስተቀር ብዙ ዓለም የመንግስትነት እውቅና የሰጣት ሀገር ነች። ይህ ሆኖ እያለ ከዩናይትድ ስቴትስ በስተቀር አንድም ሀገር ዋና ከተማዋ ኢየሩሳሌም መሆኗን ይፋ እውቅና ሰጥቶ በዚያ ኤምባሲውንም አላስቀመጠም። ለምን ተጨነቀ ዓለም በዚህ ጉዳይ ላይ? እስራኤልን እንደ መንግስትነት ካወቀ በኋላ የኢየሩሳሌም ጉዳይ ለምንድን ነው ይህንን ያህል ያስጨነቀው? አመሰግናለሁ። አቶ ሰሎሞን፣ ይሄ በጣም ጥልቅና ሰፊ ጥያቄ ነው። እንደው ባጭሩ ለማስቀመጥ ኢየሩሳሌም በተመለከተ ኦልደስት ማለት በጣም በጣም የቆየች ከተማ ናት። ሶሊድ ታሪክ። እንደገና ኢየሩሳሌምን ልዩ የሚያደርጋት የአይሁድ ሃይማኖት፣ የክርስቲያን ሃይማኖት እንዲሁም የእስልምናም ሃይማኖት ሶስቱም ሃይማኖት አቀናብራ ያዘች። ሶስቱም የሃይማኖት ተከታዮች የሚኖሩባት ከተማ መሆኗ ታሪኩ እንዳለ ሆነው ባለፉት አመታትና ጊዜዎች በሙሉ ሶስቱም ሃይማኖቶች አብረው የኖሩበት ጊዜ ነው። እንግዲህ አሁን ይህንን ጉዳይ ለየት የሚያደርገው ምንድን ነው? ኦቶማን ኢምፓየር ከወደቀ በኋላ በእንግሊዝ ስር አስተዳደርነት ማንዴት ፓሊስታይን ተብሎ አካባቢው ይተላለፈ። ያንን ሲተላለፍ ኢየሩሳሌም የማንም ከተማ እንዳልሆነች እና ለሁሉም ሃይማኖቶች ለሶስቱም የአለም ትላልቅ ሃይማኖቶች ቤት ሆና መኖሪያ መተዳደሪያ ጃሄርን ማምለኪያ ቦታ ሆና እንድትቀመጥና እንድትቀጥል ይዞቷ ነበር ስምነቱ። አሁን ለየት የሚያደርገው ምንድን ነው? ለመጀመሪያ ጊዜ በግልጽ ከአሁን ብዙ ክርክሮች ነበሩ። አሜሪካ ኢየሩሳሌምን በተመለከተ የእስራኤል ይዞታ እንደሆነ መቀበሏ ማመኗ ነው ትልቅ ጉዳይ የሚያደርገው ባለፉት ሰባ አመት ማለት ሰባ አመት ብዬ የሚቆጥረው እስራኤል ከተቋቋመ ስልሳ ዘጠኝ አመቷ ነው። ከዛ ወዲህ የአሜሪካ መንግስታት በሙሉ ሪፐብሊካን ይሁን ዲሞክራት አስተዳደር ሁሉም ሳይነኩት ይህን ጉዳይ የሚፈጥረውን ችግር ግንዛቤ በመውሰድ እንደገናም መፍትሄን በተመለከተ ፍልስጤሞችም በብዛት ስል የሚኖሩበት አይሁዶችም ስላሉበት የሁለቱንም ኮሚኒቲዎች በሚያስተናግድ ሁኔታ ጥቅማቸውን ሳይገፋ ሳይሸረሽር የሁሉም ከተማ እንድትሆን በሚል ዓላማ ተይዞ የቆየ ጉዳይ ነበር። አሁን ግን የተፈራው ደረሰ። በተለይ በመላው ዓለም ይሄ ምንድን ነው? ለመጀመሪያ ጊዜ ዶናልድ ትራምፕ ይህን እውቅና ሰጥተው የእስራኤል ርዕሰ ከተማ እንድትሆን መወሰናቸውን አሳወቁ። እንግዲህ ታይ እንግሊዝ ነፃነት ለእስራኤል ስትሰጥ ለፊልስጤምም መብት ተሰጥቶ ነበር። በወቅቱ ፊልስጤሞች የተሰጣቸው መብት አልጠቀሙበትም። ለሁለት ሀገር እንዲካፈል ነበር ኢየሩሳሌም መሀል ሆና አካባቢው በሙሉ ያ እንግዲህ አመለጣቸው ፍልስጤሞች። ከዛ በኋላ እንግዲህ እሱ ውጤት የአርባ ስምንት ጦርነት እስራኤል ግዛቷን በደንብ ተቆጣጥራ በራሱ እጅ አስገባች። ከዛም ሀምሳ ስድስት ጦርነት ቀጠለ። ሞር ቴሪቶሪ በጇ በእጇ አስገባች። ስልሳ ሰባት በደንብ አስከበረች የያዘች አሁን ያለውን ይዞታ፣ በተለይ የጋዛ ሰርጥንና ምዕራብ ባንክን። ይሄ ሆኖ እዚህ ደረጃ ደርሰዋል። እንግዲህ በአጭሩ መንደርደሪያ እንዲሆን አለም በሙሉ ምዕራብ አውሮፓ እንኳን እስልምና ተከታዩ ክርስቲያኑ፣ ምዕራብ አውሮፓ፣ አፍሪካ ሀገሮች በሙሉ ኢየሩሳሌም የሁላችሁም ቤት ነውና በዛ አኳያ ችግሩ መፈታት አለበት በሚል ማንም አገር እንዳልከው ከአሜሪካ በስተቀረ እሱም አሜሪካም ተፋ ደፋ ሲሉ ነበር እስካሁን። አሁን ግን በለይለት ሁኔታ በቃ እኛ ወስነናል፣ የእስራኤል ርዕሰ ከተማ ናት ከቴላቪቭ ወደዛ እንዲዞር ትዕዛዝ ሰጥቻለሁ ብለው ማሳወቋቸው እንደምታውቀው ትልቅ አዋራና ትልቅ ፖለቲካ ዳመና ጥቁር ዳመና በአካባቢ እያዣበበ መጥቶ ያው እያየ ነው ነው ። አቧራ ብቻ ሳይሆን ብዙ ጭስም መታየት ጀምሯል። ሀማስም አንዳንድ ጥቃቶች እየሰነዘረ፣ የእስራኤል አየር ኃይልም ድብደባ እያካሄደ ነው። ግን አንድ ጥያቄ እስቲ እዚ ጋ ላንሳ። የዩናይትድ ስቴትስ ፓርላማ በ1995 ዓመተ ምሕረት በአውሮፓ አቆጣጠር ከ22 ዓመት በፊት ነው ወስኗል ይህንን ጉዳይ አንስቶ የእስራኤል ዋና ከተማ ኢየሩሳሌም ነች፣ ኤምባሲውም ወደዛ መዛወር አለበት ሲል ወስኖ ፕሬዚደንቶቹ ግን ሲያሸጋግሩት ቆይተዋል። ያንን ውሳ ያነሳን ምንድን ነው? የዶናልድ ትራምፕ ጥፋት በሀገሪቱ የህግ አውጪ ቀናሚት የተሰጠው ውሳኔ ምንድን ነው? በየስድስት ወሩ ያለው አስተዳደር ውሳኔ እንዲሰጥበት በሚል የተወሰነው እንዳልከው በኮንግሬስ በየስድስት ወሩ፣ ለምሳሌ ኦባማ ስልጣን እስከለቅ ድረስ አስራ ስድስት ጊዜ ልበልህ ቀርቦለታል። ፕሬዚደንት ቡሽም ከዛም በፊት ክሊንተንም ቀርቦለት ነበረ። በየስድስት ወር ይቀርባል። ግን ፕሬዚደንቶቹ እስካሁን ያሉት ደፈራ አድርገው ሊወስኑ አልፈለጉ። ምክንያቱም ምን ጠንቅ ይዞ እንደሚመጣ ስለሚያውቁትና ፍትህ መጓደል እንደሌለበት ፍልስጤሞችን በሚሊዮን የሚቆጠሩ አሉ። ኢየሩሳሌምም ለእነሱ ከተማቸው አገራቸው ናት እና በዛ አኳያ የእነሱም ጥቅም መከበር አለበት እና አንድ እንደ ዘለቀታ ያለው መፍትሄ እንዲፈለግ በሚል ሲያስተላልፉ ወደ ቆዩት። አሁን ግን ወደ አልክ ወደ ፕሬዚደንት ትራምፕ ስንመጣ ያኔ ሲወዳደሩ የዛሬ ዓመት አንዱ ቃል ይዘው የተነሱት ምንድን ነው? በተለይ ፕሮ ኢዝራኤል ለሆኑ ተቋማትና ድርጅቶች፣ ለጠቅላይ ሚኒስትር ቢቢ ኔታንያሁና ደጋፊዎቻቸው ከረር ለሚያደርጉ የአይሁድ ድርጅቶች ፖለቲካ አጀንዳ ያላቸው የሌላቸው ሃይማኖታዊ ሆኑ ያልሆኑ ለእነሱ ቃል የገቡት ምንድ ነው የስልጣን ላይ ብመረጥ ኢየሩሳሌም ርዕሰ ከተማ እንድትሆን አውቃለሁ በሚል ነው። አሁንም በዛ መሰረት ውሳኔን ው በተጨማሪ እንዲሁም የክርስቲያን ቀኝ አቶ ሰለሞን እንደምታስታውሰው የአሜሪካ ክርስቲያን ቀኞች እነሱም ለእነሱም ቃል ገብተው እንደምናስታውሰው ፕሬዚደንት ትረምፕ ከሚደግፏቸው ቡድኖች መካከል ጠንካራ ላይ የሃይማኖትና የፋይናንስ አቅም ያላቸው የአሜሪካ ቀኝ ከረር የሚያደርጉ ወግ አጥባቂዎቹን ማለት ሆኖ፣ አዎ እነሱ ማሟላታቸው ነው። ግን የሚያሳዝነው ምንድን ነው? አሁን የሚያጠይቀውም ፕሬዚደንት ትራምፕ ፖለቲካውን ጠለቅ ባለ ሁኔታ እንደማያውቁ ሁሉ የፈተቹ ነው። አሁን ይሄ ምንድን ነው? ፖለቲካ ሲባል መስጠትና መቀበል አለ። ጊቨን ቴክ በነፃ ነው። አሁን ለምሳሌ ለእስራኤል የሰጡ ብዙ እየተወቀሱበት ነው፣ በአሜሪካ ፖለቲካ፣ በዩኒቨርሲቲ አካባቢ በመሳሰሉ ማለት ምንድን ነው አስተዳደር ሲወስን ለእስራኤል መንግስት ኢየሩሳሌምን አቃለሁ ብሎ ሲነሱ እሺ እናንተስ ለፍልስጤሞች ምን ታደረጋላችሁ ብለው ማንሳት ይገባ ነበር ነው የሚባለው። እሱ ምንድን ነው በኦስሎ አኮርድ የተነሳ አምስት ነጥቦች አሉ። የኦስሎ ስምምነት ማለት ነው? አዎ ኦስሎ ስምምነት የአስራ ዘጠኝ ዘጠና ሶስት እና ሁለተኛው በዘጠና አምስት የተደረገው በሟቹ በራቢን ይሳቅ እና እንዲሁም በያሲር አዎ የእስራኤሉ ጠቅላይ ሚኒስትር የሞቱትም ለሰላም ሲሯሯጡ ነው የተገደሉት። አሁን ያን ጊዜ የእስራኤል የተለያዩ መሪዎች ሰላም ለመሬትና መሬት ለሰላም የሚሉ የተለያዩ አጀንዳዎችን ሲያራምዱ ይስሐቅ ራቢን ሰላም አወርዳለሁ ብሎ ሲደክሙ እንደነበር የሱ ጦስ ነው በአክራሪ አይሁድ ተቀናቃኞች የተባንድ ወጣት የተገደሉት። እንግዲህ ምንድን ነው ለመጀመሪያ ጊዜ የእስራኤል ፖለቲካ ከተቋቋመች በኋላ የለወጡት እሳቸው ናቸው። ጦርነቱንም አልነው ተዋጋም ተዋጋ፣ እንደምፈሰሰ ይህም ሁሉ ገንዘብ አፈሰስም የእስራኤልን በግዛትነቷን አስከበርን፣ ግን ለፍልስጤሞችም አንድ ቤት እየሆናቸው ከቀረው ቴሪተሪ ግዛት የማቋቋም መብት ካልሰጠናቸው ናቸው የይሁዲ ህዝብ አይሁድ ህዝብ በምንም አይነት እግዚአብሔር የማያወደው ነው ሰላም አናገኝም። ዘለቄታ ስለዚህ ምን እናርግ? ቁጭ ብለን እንነጋገር በሚል በሚስጥር ንግግር መደረግ ጀመረ። ኦስሎ ውጤቱ ያው መፈራረም ደረጃ ደርሰው ያሲር አራፋት እናሳቸው ለመጀመሪያ ጊዜ ተገናኝተው ተፈራርሞ ቢል ክሊንተን የጊዜው ፕሬዚደንት አፈራራሚሁ እና ጋራንተር ሆነው ለመጀመሪያ ጊዜ ፊልስጤሞች እስራኤልን ያወቁበት ውጤቱን ማለት ነው። እስራኤሎች ደግሞ ፊልስጤሞችን እንደ አገር እንደ መንግስት ያወቁ የተደረጉበት ተፈጥሮ ሰላም ተወለደ። እንግዲህ አሁን ይህን ሁሉም ነው የሚሸረሽረው የሰሞኑ ውሳኔ ማለት ነው። ይህን ሁሉ ነው ኦክሲጅን የሚያሳጣው። የሰላሙን ኦፕሽን ነው ገደል የሚከተው ማለት ይቻላል፣ ወደ ጎን የሚያደርገው እና ከአምስት ጥያቄዎች መካከል ሶስቱን እንኳን ለማስመለስ ይችሉ ነበሩ የሚል አስተያየትም እኔም አለኝ። ለምሳሌ የእስራኤሎች ሴትልመንቶች አሉ፣ በኢየሩሳሌም እና በዌስት ባንክ በሰፊው የሚሰሩ ቤቶች አሉ። ሰፈራ ማለት ሰፈራ የተደረገ ነው። እሱን ካላቆማችሁ የኢየሩሳሌምን ርዕሰ ከተማነት አላውቅም ቢሉ ከቢቢ ነታንያሁን ጥሩ የሆነ የፖለቲካ ውጥፍ ሊያገኙ ምናልባት ይችሉ ነበር። እንደገና ደራይት ኦፍ ሪተርን ይባላል ማለት ፍልስጤሞች እንደ ጨው በዓለም ተበትነዋል። የእነሱን እንኳን ጥቅም የማስጠበቅ እነሱንም ወደ ሀገራቸው ይምጡ፣ ፍቀዱላቸው፣ መንግስታቸውን በደንብ ይመስሉት ወደ እሚል ኔጎሽት እንኳን ቢያደርጉት ዶ ዶናልድ ትራምፕ የአረቡንና የፊልስጤንንን ቀልብ በመሳብ አሁን የፈራንለት ይሄ ኩችና ውስጥ ትልቅ ጋዝ ታንክ ሲሊንደር ሊፈነዳ እየተንተከተከ ሁሉም በየአካባቢው የምንሰማው ሁኔታ ሊያቀዘቅዙት፣ ባያጥፉትም ሊያቀዘቅቱት ያስችላቸው ነበር የሚል አስተያየት ነው ያለ። ስለዚህ በነጻ ነው ያስረከቧቸው። ለቢቢ ትልቅ ድል ነው ለእስራኤሎች፣ ለእስራኤል መንግስት ምክንያቱም በዜሮ ነው የተገኘ ማለት ይቻላል። ነው። አሁን ለምሳሌ በመላው ዓለም አሜሪካ እንግዲህ በቃ ይሄ ፍትህ ላይ ቆመች ሀገር አይደለችም። ሁለቱንም እኩል የምታይ አይደለችም። ወገኝተኝነቷን መቆርቆሯን ለማን እንደሆነ ትረምፕ አሳይተዋል። እንግዲህ ያው ወደ ጭቅጭቁ፣ ወደ መታኮሱ፣ ሮኬትን መተኮስ ተጀምሯል ወደ ሰልፉ ሁኔታው የተሟሟቀ ከድጥ ወደ ማጡ የሜድ ሁኔታው የዚህ ውጤት ነው ለማለት ነው የሚያስችለው። ዶክተር ብሩክ እርሶ የኢትዮጵያን የውጭ ጉዳይ መስሪያ ቤት ያውቁታል፣ የውጭ ጉዳይ ፖሊሲውን ያውቁታል። ምክትል አምባሳደር ሆነው ዋሽንግተን ላይ አገልግለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተጠሪ ሆነው ዩኔስኮ ውስጥ ሰርተዋል። እንደ ምሁርም ማጥናቶ መከታተሉ አይቀርም። ሰሞኑን ወደ አዲስ አበባ ደውዬ አንድ የውጭ ጉዳይ መስሪያ ቤቱን ባለስልጣን ጠይቄ ነበረ። የኢትዮጵያ አቋም በዚህ ጉዳይ ላይ ምንድን ነው? አንድም ታውስ ምንድን ነው የሚል መልስ ለማግኘት ሞክሬ ነበርና መናገር አልፈለጉም። ምንም ማለት አይፈልግም የኢትዮጵያ መንግስት በዚህ ጉዳይ ላይ እኛ ባለሥልጣንም ምንም ሊነግሩኝ አልፈለጉም። እርሶ በቅርብ እንደሚያውቁት ምንድን ነው ኢትዮጵያን ከዚህ ጉዳይ ጋር የሚያገናኛት ነገር ምን ይመስሎታል የኢትዮጵያ አቋም ሊሆን የሚችለው? በጣም በጣም ጥሩ ጥያቄ ነ ቁልፍ ጥያቄ። እውነቱን ለመናገር ኢትዮጵያን በተመለከተ የኢትዮጵያ ፎረን ፖሊሲ የውጭ ግንኙነቷ መሀለቁ መሰረቱ በአካባቢ ሀገራትና መካከለኛ መስራት ነው በተመለከተ ወዳጅን ማፍራት ነው፣ ኢቨን በአለም ደረጃ የሚል ፕሪንስፕልና መርህ ነው ያለው። ጠላት ከማፍራት ወዳጅ ማፍራት ይሻላል። ሌላው ቢቀር ከኤርትራም ጋር በተመለከተ በዘዴ በስላች መያዙን ጦርነት ጠቅላላ ገብቶ የጦርነቱ ውጤቱና መዘዙ ብዙ ነው በገንዘብ በሰውም በደምም በምንም እና ከእስራኤልምና ከመካከለኛ ምስራቅ አረብ ሀገሮች ጋር በጣም በጣም እየረቀቀ የመጣ ግንኙነት አለ። ይሄ ጉዳይ ገና መጀመሩ ነው። ብዙ ውይይት እናደርግበታለን። ሰሞኑንም እየተመላለስን እንነጋገርበታለን። ቃለ ምልልሳችንን አድማጮች በቀሪ ጉዳዮች ላይም ያሉትን ከዌብሳይታችንም መከታተል ይችላሉ። ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ። ለተለመደው ጥልቀት ያለው ማብራሪያው ዶክተር ብሩክ እኔም አቶ ሰለሞን በጣም አመሰግናለሁት ለተሰጠኝ እያስተናገድናችሁ ያህል ነው ጽዮን ግርማና እኔም ሶሎሞን አባተንን ወደ ተከታዩ ዝግጅታችን እንሸጋገር የካሊፎርኒያ ቃጠሎ በምዕራብ ዩናይትድ ስቴትስ ግዛቷ ካሊፎርኒያ ባለፈው ሰኞ ምሽት የተቀሰቀሰ ሰደድ ቁጥሩ ከ200 ሺህ በላይ የሆነ ሰው አፈናቅሏል በሕይወት ላይ የደረሰ ጉዳት ባይኖርም የተወሰኑ ሰዎች ጉዳት አጋጥሟቸዋል ብዙ ንብረት ወድሟል። የእሳት ተከላካይ ሰራተኞችም አደጋውን ለማቆም እየተረባረቡ ናቸው። ካሊፎርኒያን መላልሶ እያጠቃ ያለው ቃጠሎ መነሻው ምን ይሆን? ምን አይነት ጥንቃቄስ መደረግ አለበት? ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ባለሙያ አነጋግሯል። ፕሮፌሰር አስፋው በየነ በሳንዲያጎ ስቴት ዩኒቨርሲቲ የሜካኒካል ኢንጂነሪንግ መምህርና የሀይል ጥናት ተመራማሪ። ከሀይለኛ ነፋስ ጋር ተደምሮ ሰደድ እሳቱ አድማሱን በማስፋት በርካታ ነዋሪዎችን ከመኖሪያ ቤታቸው ማፈናቀሉን ቀጥሏል። የእሳት አደጋ ካሊፎርኒያ ግዛትን ሲያጠቃ በተደጋጋሚ እናያለን እና መነሻው ምን ሊሆን ይችላል? ፕሮፌሰር ይሄ ተመላልሶ በተለይ ደቡብ ካሊፎርኒያን የሚያጠቃው እሳት መነሻውና አብሮ ደግሞ ተያይዞም የሚመጣው ሳንታ አና የሚባል ንፋስ ሲጀመር ነው። ስለዚህ የእሳቱን ምክንያት ለማወቅ ይህንን የሳንታ አና የሚባለውን ንፋስ በጣም በዲቴል ባይሆን በትንሹ ማወቅ ያስፈልጋል። ካሊፎርኒያ በአመት ዘጠና ፐርሰንት ያክል ጊዜ ንፋስ የሚነፍሰው ከምዕራብ ወደ ምስራቅ ማለትም ከውቅያኖሱ ወደ ምድር ነው። በአመት ውስጥ እንግዲህ ከሶስት መቶ ስልሳ አምስት እንደዚህ ያሉ ቀናት ውስጥ ሶስት መቶ ስልሳውን ያክል የንፋሱ አቅጣጫ በደንብ ታወቀ ነው። ከምዕራብ የውቅያኖስ እርጥበት ይዞ ይመጣል። ነገር ግን በአመት አንድ ስልሳ የሚያክሉ ቀናት የተወሰነ ወራትም ባይኖራቸው በብዛት የሚመጡበት ጊዜ የታወቀ ነው። በመስከረም ጥቅምት፣ ህዳር፣ ታህሳስ አካባቢ የአየሩ አቅጣጫ ይለወጣል። ከምስራቅ ወደ ምዕራብ ይሆናል። ይህም እንግዲህ ማዮቪ የሚባል በረሃ አለ። ነቫዳ ውስጥ በረሃው በጣም ከፍተኛ ምድር ላይ ነው ያለው ከውቅያኖስ ከፍታ በላይ እስከ ሺ አምስት መቶ በላይ ከፍታ ያለው በረሃ ነው። እዚያ ላይ ሀይ ፕሬሽር ትልቅ የአየር ግፊት ሲኖር እና ፓሲፊክ ውቅያኖስ ላይ ደግሞ ትንሽ ንፋስ ሲኖር፣ ያ አቅጣጫ ይለወጥና ንፋሱ ደግሞ ከጋራ ላይ ቁልቁለት ነው የሚመጣው ወደ ታች ይህ እንግዲህ ተያይዞ የሚመጣው ከዚህ ከአቅጣጫ መለወጥ ጋር የቴምፕሬቸሩ ደግሞ ወደ ታች እየወደቀ በሚመጣበት ጊዜ የአየሩ ቴምፕሬቸር እያደገ ስለሚመጣ ደግሞ ከዚያ ጋር አንጻራዊ ርጥበቱ ይቀንሳል። ከአስር ፐርሰንት በላይ ይቀንሳል። ስለዚህ አንደኛ ኃይለኛ ይሆናል ንፋሱ። በሰዓት እስከ መቶ ኪሎ ሜትር ድረስ የሚሄድ ኃይለኛ ንፋስ ይሆናል። ሁለተኛ በጣም ደረቅ ነው። ሶስተኛ ደግሞ ጊዜው በተለይ በአሁኑ ጊዜ ከበጋ ቀጥሎ ስለሚመጣ ሳሮች በጣም ደርቀዋል። እና እነዚህ ሶስቱ አንድ ላይ እንግዲህ ሲደመሩ ትንሽ ነው የሚያስፈልጋቸው እሳቱን ለመቀስቀስ እና ኃይለኛ ንፋሱ ራሱ የኤሌክትሪክ ምሰሶዎችን ይጥላል። ለምሳሌ ብዙውን ጊዜ በዚህ ምክንያት ነው እሳቶች የሚነሱት። አንዳንድ ጊዜ ደግሞ እንግዲህ አንፎርትኔትሊ ተንኮልም አለ። በብዛት እሳት የሚያቀጣጥሉ ተንኮለኞች ሰዎች አሉ። እንዲሁ እሳቱ ሲቀጣጠል፣ ንብረት ሲባላሽ ማየት ደስ የሚላቸው እነዚህ ሁለቱ መቀስቀሳ ነው የሚፈልጉት በአሁኑ ጊዜ እና ያንን እሳት በሚጭሉበት ጊዜ በብዛት ሳር ደርቋል ከበጋ በኋላ ስለሆነ የበልግ ሰዓት ኃይለኛ ንፋስ አለ። ንፋሱ ደግሞ በጣም ደረቅ ነው። እነዚህ አንድ ላይ ተጣምረው ሳንተ አና አየር እና ከዚያ ህዝብ ከሳንታ ጋር የሚመጣውን ደግሞ ለእሳት አደጋ ምቹ ጊዜ ይፈጥራል። ፕሮፌሰር አስባብየነ በእሳት አደጋ ወቅት መደረግ አለባቸው የሚሏቸው የጥንቃቄ እርምጃዎች ምንድን ናቸው? እንደ አንድ የኃይል ጥናት ባለሙያ የሚያስተላልፉት መልእክት ካለበት። ይህ ብዙውን ጊዜ ይነገራል። አንደኛ ቤቱ ራሱ ለእሳት እንዳመች ተደርጎ መሰራት አለበት። አብዛኞቹ ዘመናዊ ቤቶች በዚህ አይነት ነው የሚሰሩት። ዋናው ግን ዙሪያውን የደረቀ ሳር ካለ አደጋው በቀላሉ ይጋለጣል ማለት ነው። እሳቱ ተያይዞ ወደ ቤቱ ሊቀርብ ይችላል ደረቅ ሳር ካለ። ስለዚህ ዙሪያውን አብዛኞቹ ቤቶች አሁን እዚህ ያለ አካባቢ የሚኖሩት ቤቶች ከቤቶቻቸው አርቀው ያለውን ደረቅ ሳር ይመነጥራሉ። ዋናው ብዙ ለውጥ የሚያመጣው ይሄ ነው። ሌላውን እንግዲህ እሳት አንዴ ከመጣ ደግሞ መደረግ ያለባቸው አካባቢው ከደረሰ መደረግ ያለባቸው ጥንቃቄዎች አሉ። አሁን እኛ አካባቢ አንተም እንደተነጋገርከው ወደ ሀያ ሰላሳ ማይል ርቀት ላይ እሳት ይነዳል በብዛት። አንተ ጋር እያወራ ማለት ነው። ቴሌቪዥኑን ሆን አድርገን ቁጭ ብለን እንጠብቃለን ምን ያህል ቀረበ ብለን ይተን ማለት ነው እና በዚያ ጊዜ የኤሌክትሪክ ኃይል ሊቋረጥ ይችላል። ስለዚህ ጋራጅን ከፍተህ መኪናውን ውጭ አቁመህ የሚያስፈልግህን በጣም የምትፈልጋቸውን ዶኩሜንቶች፣ መኪናዎች አዘጋጅተህ አምጣ። ግን ከመጣ አትሊስት ራሴንና በጣም ጠቃሚ የሆኑት ዶኩሜንቶች ለማዳን የምትችልበትን ሁኔታ ፈጥረህ ትጠባበቃለህ ማለት ነው። በሩቁ ግን ዋናው በአካባቢ በቤት ዙሪያ ደረቀ ሳር ያለ መኖር ነው። ፕሮፌሰር አስፋው በየነ በአሜሪካ ድምጽ ሬዲዮ በአማርኛው ዝግጅት ክፍል ስም እጅግ አድርጌ ያመሰግናለሁ እግዚአብሔር ስል እኔም እኔ አመሰግናለሁ። ዳንኤልንና እንግዳውን እናመሰግናለን። የተከበራችሁ አድማጮች ሙሉውን ቃለ ምልልስ ከዌብሳይታችን ማግኘት ይቻላል። ስለ ሳሙኤል ፈረንጅ ቀጣዩ ቅንብራችን ነው። ጋዜጠኛ፣ ደራሲ፣ ጸሐፌ ተውኔት፣ ገጣሚ፣ ድምፃዊ፣ ተዋናይ፣ ዲያቆን፣ ሌሎችም የበርካታ ክህሎቶች አስተዋጽኦ፣ ክብርና ሽልማቶች ባለቤቱ ሳሙኤል ፈረንጅ አረፈ። ሳሙኤል ፈረንጅ በሰማንያ አንድ ዓመት ዕድሜው ለረጅም ዓመታት በኖረባት ቶሮንቶ ካናዳ ኅዳር ሃያ ሁለት ሺህ አስር ዓመተ ምሕረት ያረፈው ላለፉት 15 ዓመታት በሕክምና ሲረዳ ከቆየ በኋላ ነው። የአቶ ሳሙኤል ፈረንጅ አስከሬን እዚያው ቶሮንቶ በሚገኘው ዲችውድ መካነ መቃብር አርፏል። ስለ ሳሙኤል ፈረንጅ አንጋፋዎቹ ጋዜጠኞች ከበደ አኒሳና ንጉሴ አክሊሉ የሚከተለውን ተጫዋውተዋል። አንጋፋው ጋዜጠኛ ከበዳ ኒሳ ከመካከላችን፣ ሰሞኑን ደግሞ ታዋቂው ጋዜጠኛ የተለያየ የሙያ ባለቤት ሳሙኤል ፈረንጂ ከዚህ ዓለም በሞት ተለይተዋል በ ሰማኒያ አንድ አመቱ ነው። እንደተገለጸው ከበዳ ኒሳ ሳሙኤል ፈረንጂን ያውቀዋል። አሁን ሳሙኤል ፈረንጅን በጣም ነው የማውቀው። በጣም ወዳጄ ወንድሜ ነበረ። ማስታወቂያ ሚኒስቴር ውስጥ በልዩ ልዩ ክፍል ነው ያገለገል ነው እሱ ቴሌቪዥን፣ እኔ ፕሬስ ነበርኩኝ እና በደርግ ጊዜ ለውጡ ላይ እኔ አገረ ሳይደር የሚኒስትሩ እርዳት ነበርኩ እሱ ደግሞ ወደ ፍርድ ሚኒስቴር መጥቶ ነበረ። ነጋሽ ገብረ ማርያም ከተማ ልማት ነባሮቹን ጋዜጠኞች ከነበሩበት የሚያነቃንቁበት ጊዜ ነበር እና ሳሙኤልን በየቀኑ አገኘው ነበረ በጣም እንጫወታለን ሳሙኤል በሬዲዮ ጋዜጠኝነት ነው የጀመረው ልበል ሬዲዮ ነበረ ከዛ ቴሌቪዥን ሲቋቋም ቴሌቪዥን ሄደ ሬዲዮ ምን ይሰራ ነበር ዜና አንባቢ ነበረ መሰለኝ የእንግሊዝኛው የእንግሊዝኛው እና ሳሙኤል አንደ በሰረቱ ከሚባሉት ሰዎች አንዱ ነበረ በእንግሊዝኛም በአማርኛም ማሰብ የሚችል ሰዓሊ ነው አፍቃሪ ነው ተናጋሪ ነው እና ካሳ ከበደ ወደ እንግሊዝ ሀገር አንድ ፊልም ናሬት እንዲያደርግለት ይልከዋል ከዛ ፊልሙ ጨርሶ ወደ ኢትዮጵያ ሊመለስ ሲቃረብ በጀርመን በኩል ነበር የሚያልፈው። እዛ ጀርመን ይቀራል። ጀርመን አገር አንድ ሴት ጋር ሲኖር ቤዛን ያቃጥላል። እስር ቤት ከተቱት። ሶስት ዓመት ተፈርዶበት እስር ቤት ገባ። እዛ ጀርመንኛ ተምሮ የጀርመን ሊትሬቸር ሁሉ በሚገባ ተክኖ ወጣ። ከዛ ከዛ ነው ወደ ካናዳ ሄደው። ለምን ያቃጠለ? የፍቅረኛውም ቤት ጓደኞቹ ይጋብዙትና አንድ ቀን ማታ አሜሪካ ልታይ ነው ብላ ሴትዮዋ ስታሸፉበት፣ በእኔ ላታሸፏለች ብሎ ቤቷን ያቃጥላል። ሳሙኤል በጣም ተናጋሪ፣ ጨዋታ አዋቂ ሰው ነበረ። ኢትዮጵያ ቴሌቪዥን ሲያቋቁሙ ዮሐንስ ክፍሌ እሱ አዛራ ክሮስ የሚባል አንባቢ ነበረ። ጌታቸው ሀይለማራ የሚባል አንባቢ ነበረ። ከእነዚህ ሁሉ ጋራ ሳሙኤል በኢትዮጵያ ቴሌቪዥንን በእግሩ አቁሞስ ነበር ሄደው። ዋናው የኢትዮጵያ ቴሌቪዥና ሬዲዮ ኃላፊ አቶ ንጉሴ ሀብተወልድ ይባላል። አሁኑ አለ። አቶ ንጉሴ ሀብተወልድ እና ንጉሱ የሚያውቁ ሰው ነበር ሳሙኤል ሳሙኤል ምክንያቱም ሲያስረዳ ስገልጽ ሁሉ በጣም ጨዋታ ቀምሞ ቋንቋ አሳምሮ ነበር እና የሚናገረው ጃንሆይን ያስቃቸው ነበረ። የተለየ ችሎታ እንደነበረው ነው። እንግዲህ ለምሳሌ እንደ ስዕል፣ ሙዚቃም ምንም እንዲህ አይነት ነገር ሳሙኤል ሰዓሊ ነው፣ ገጣሚ ነው፣ መዝፈንም ይችላል። በጣም በጣም በጣም ጎበዝ የሆነ የሚዲያ ሰው ነው። እንደ አጋጣሚ ሆኖ እዛ ካናዳ ገባ። ካናዳ ሲኖር የከናዳ መንግስት በመሆኑ እስከ መጨረሻው ድረስ ረድተውት ነበር ይባላል። እኔ አላየሁት አላገኘውትም። ሳላገኘው በጣም ወዳጄ ነበረ። ሳሙኤል ፈረንጅ እንግዲህ ከብዙ ዓመት ስደት በኋላ ነው እዛው በተሰደደበት ሀገር ከዚህ ዓለም በሞት የተለየው። ብዙ ጋዜጠኞች እንደዚህ አልፈዋል። አቶ ከበዳ አኒሳ ብዙ ጋዜጠኞች አልንቡ አብዛኛዎቹ ነባር ጋዜጦች ነባር የኢትዮጵያን ጋዜጦች ጋዜጣ ያስመሰሉ ያደረጉ አብዛኛዎቹ የሉም። በአሉ ግርማ ያለ ሰው እንደ ሙሉጌታ ሉሌ፣ አሳምነው ገብረወልድ፣ አሳፋ እድጉ፣ አበበ እንዶ አለም፣ ቢዮን ሀጎስ፣ ኤሸዋራን፣ ተስፋዊ ካፕቲመር፣ ተገኘ ሲያወርቅ እና አሁን ያሉት ጋዜጠኞች እንግዲህ ብዙዎቹ የተመቻቸ ጋዜጣ ነው የ የወረሱት ሌሎቹም ጓደኞቼ እንደነ ነጋሽ ገብረ ማርያም አሉ ታላላቅ እጅግ የማደንቁ ጋዜጠኛ ነጋሽ ገብረ ማርያም አትናፍሰገድ ልማ ከፋ ለማሞ ብርሃኑ ዘሪሁን እጅግ የተከበረ ጋዜጠኛ ደራሲ ነበረ እና ብዙ ሰዎች እናፈራቸው። ኢትዮጵያ በእውነቱ ኢትዮጵያ የሰው የአዋቂ መካን አልነበረችም። የዛሬው ኤቢሲ የትናንቱ ኢትዮጵያ ቴሌቪዥንን በላ ሳሙኤል ፈረንጅ ቀዳማዊ ኃይለ ስላሴ በሺ ዘጠኝ መቶ ሀምሳ ሰባት ዓመተ ምሕረት የኢትዮጵያ ቴሌቪዥንን መርቀው ሲከፍቱ እንግሊዞች ናቸው እንግዲህ ዋናዎቹ። የመጀመሪያዋ ሴት ተናጋሪ ሌኒ መኩሪያ ንጉሰ ነገስቱ ፊት ቀርባ በወጣትነቷ እጅ ነስታ ሳሙኤል ፈረንጅን አስተዋውቃ ንግግር እንዲያደርግ የመጀመሪያው የኢትዮጵያ ቴሌቪዥን ዋና ዲሬክተር ሆኖ ንጉሰ ነገስቱ ንግግር አድርገው ያ አሁን ያለውን የኢትዮጵያ ቴሌቪዥን የዛሬ ሀምሳ ሶስት ዓመት መርቀው እንዲከፍቱ የጋበዘ ሳሙኤል ፈረንጅ ነው። ቁመናው እንደው ተክለሰውነቱ ሁለመናው ሳሙኤል እንደው ንግግሩ ነጎድጓዳማ ድምፁ ይሄ ይሄ ሁሉ እኔ ትዝ ይለኛል። ዛሬ ሳሙኤል ፈረንጅን አስታውሰነዋል። አክሊቡንና ከበደ አንስሳን እናመሰግናለን። ሳሙኤል ለአጭር ጊዜም የቪኦኤ አማርኛ አገልግሎት ባልደረባ ሆኖ ሰርቷል። ኢትዮጵያ ውስጥ በ1966 ዓ ም ተከስቶ ለነበረው ድርቅና ረሀብ ተጎጂዎች ድጋፍ በማሰባሰብ የአክሱም ሐውልት እንዲመለስ በተደረገው ጥረት ውስጥ በመሳተፍና በሌሎችም ጉልህ መድረኮች ውስጥ ተሳትፏል። አቶ ሳሙኤል ሳሙኤል ፈረንጅ ሁለት መጽሐፎችን የደረሰና ተውኔቶችንም የጻፈ ከመሆኑም በተጨማሪ ስለ ልዕልት ዳያና ህልፈት በእንግሊዝኛ የጻፈው ግጥም የተለያዩ ዓለም አቀፍ ሽልማቶችን አስገኝቶለታል። በታይም መጽሔትም በአውሮፓ የዘመን አቆጣጠር በጥር 1994 ዓ ም ታትሞ የወጣው ታይም መጽሔት የሳሙኤልን መጣጥፎች የምርጦች ምርጥ በሚል አምዱ ስር አስፍሯል። ሳሙኤል ከኦክላሆማ ገዢ የኦክላሆማ ግዛት እንዲሁም ከጣሊያን ፕሬዚደንት ጁዜፔ ሳራጋት የኢጣሊያ የክብር ዜግነት ተሰጥቶታል። የስምንት ልጆች አባት የሆነው ሳሙኤል ፈረንጅ በሕይወት ዘመኑ የሰባት ልጆች አያት፣ የአንድ ልጅ ቅድም አያት ለመሆንና ለማየት የታደለ ሰው ነው። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ጽዮን ግርማና ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ ደህና እደሩ።